You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ተጨማሪ የኮሮና ቫይረስ አውስትሬሊያ ውስጥ ሊኖር እንደሚችል ተገለጠ በሄሊኮፕተር አደጋ ህይወቱ ያለፈው የቅርጫት ኳስ ኮከብ ኮቢ ብራያንትና ሴት ልጁ አስከሬንን የማንሳት ሂደት ተጀመረ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬሊያ የጤና ባለሥልጣናት ከቻይና በፍጥነት እየተስፋፋ ያለውንና ከሰው ወደ ሰው ተላላፊ የሆነው የኮሮና ቫይረስ ላይ ጥብቅ ክትትል እየተደረገ መሆኑን ገለጡ። አራት ጥርጣሬን ያሳደሩ የኮሮና ቫይረስ ሁነቶች ደቡብ አውስትሬሊያ ውስጥ ያሉ ሲሆን ቻይና በቫይረሱ ጥቃት ሳቢያ የ80 ሰዎች ሕይወት ማለፉን አስታውቃለች። የአውስትሬሊያ የድንበር ደህንነት መኮንኖች በእያንዳንዱ ከቻይና ወደ አውስትሬሊያ በዘለቁ አውሮፕላን ተሳፋሪዎች በማንደሪን ቋንቋ የሕክምና መረጃዎችን እየሰጡ ነው። የአውስትሬሊያ ዋና የሕክምና ኃላፊ ዶክተር ብሬንደን ማርፊ እያንዳንዳቸው ከቻይና የሚመጡ መንገደኞች ለቫይረሱ የመጋለጥ ሁኔታዎች ሊኖሩ እንደሚችሉ ልብን ሊሉ እንደሚገባ ሲያሳስቡ፣ በአሁኑ ወቅት የቻይና መንግሥት አብዛኞቹ እኒህ ሰዎች የመጡበትን የሁቤ አውራጃ የሕዝብ ዝውውር አግዷል። ቻይና ውስጥ በከፍተኛ ደረጃ ለቫይረሱ የመገለጥ አደጋ ካለባቸው አካባቢዎች በቀላሉ መውጣት አይቻልም። በነዚህም በረራዎች የመጡ መንገደኞች ለአደጋው የመገለጣቸው መጠን ዝቅተኛ ነው ብለን እናስባለን። አነስተኛ ፋይዳ ላለው ጉዳይ በሺዎች የሚቆጠሩ ሰዎችን መመርመር አስፈላጊ ሊሆን ይችላል ብለዋል። የአውስትሬልያ መንግሥት በበኩሉ ዋነኛ የኮሮና ቫይረስ ማዕከል በሆነው ውሃን ሯጃ ውስጥ የቆንስላ ውክልና ስለሌለው ሊያደርግ የሚችለው እገዛ ውስን መሆኑን ገልጧል። የውጭ ጉዳይ ሚኒስትር ሜሪስ ፓይን እርዳታ ለሚሹ ቤተ ዘመዶች አገልግሎት እንዲሰጥ የተደረገው የአስቸኳይ ጊዜ ቀጥታ ስልክ ላይ አራት መቶ ያህል ስልኮች መደወላቸውን ጠቁመዋል። ይህን ሁኔታ የምንከታተለው በላቀ ብርቱ ጉዳይነት ነው። እንደምን እገዛ ልንቸር እንደምንችል ዳግም ውይቶችን እናካሄዳለን። በርካታ አውስትራሊያውያን ቻይና ውስጥ ስላሉ ቤተሰቦቻቸው ያላቸውን የውስጣዊ ስሜት መታወክ ፍጹም በሆነ መልክ አውቃለሁ ብዬ አለልም ይህ ለእነሱ በእጅጉ አስጨናቂ ሁኔታ ነው በማለት ተናግረዋል። ቤተሰቦቻቸው ቻይና የሚገኙና እገዛ የሚሹ አውስትራሊያውያን በ1300 555 135 መደወል ይችላሉ። ይህ በእንዲህ እንዳለም በትናንትና ሁለት እሁድ ከውሃን በተነሳ የመጨረሻው አውሮፕላን ሲድኒ የገባች አንዲት መንገደኛ ሴት ቫይረሱ የተገኘባት በመሆኑ በቫይረሱ ይጠቁትን ሰዎች ቁጥር አምስት አድርሶታል። የኒው ሳውዝ ዌልስ የጤና ሚኒስትር ብራድ ሃዘርድ ሰዎች በቫይረሱ የመጠቃት ምልክት ያደረባቸው መስሎ ከተሰማቸው ራሳቸውን ከሰዎች እንዲያገሉ፣ ጭምብል እንዲለብሱና በአስቸኳይ የሕክምና እርዳታ ጥሪ እንዲያደርጉ አሳስበዋል። የዩናይትድ ስቴትስ ባለሥልጣናት በሄሊኮፕተር አደጋ ሕይወታቸው ያለፈውን የቅርጫት ኳስ ኮከብ የነበረው ኮቢ ብራያንትና ሴት ልጁን አስከሬኖች የማንሳቱ ሥራ ቀናቶችን ሊወስድ እንደሚችል አስታወቁ። የ41 ዓመቱ ኮቢ ብራያንትና ሴት ልጁ በሄሊኮፕተር አደጋ ሕይወታቸው ያለፈው እሁድ ሎስ አንጀለስ ክፍለ ከተማ ከሚገኘው ካላባሰስ ኮረብታማ አካባቢ ነው። የሎስ አንጀለስ ዋና የሕክምና ኃላፊ ጆናተን ሉካስ የሟቾችን ማንነት ለይተው ለማወቅ ባለሥልጣናት በብርቱ እየጣሩ መሆኑን ገልጠዋል። ሄሊኮፕተሯ በተከሰከሰችበት አካባቢ አዋኪ በሆነው ስፍራ አስከሬኖቹን የማግለሉ ሥራ በሂደት ላይ መሆኑንም ተናግረዋል። ታዳጊ ወጣቷ የፖፕ ሙዚቃ ኮከብ ቢሊ አይሊሽ በዩናይትድ ስቴትስ በተካሄደው የግራሚ ሽልማት የአምስት ሽልማቶች አሸናፊ ሆናለች። የ18 ዓመቷ አይሊሽ በምርጥ አዲስ ዘፋኝ ዘርፍ በማሸነፍ የመጀመሪዋ ታዳጊ ወጣት ሆናለች። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ተጨማሪ የኮሮና ቫይረስ አውስትራሊያ ውስጥ ሊኖር እንደሚችል ተገለጠ። በሄሊኮፕተር አደጋ ህይወቱ ያለፈው የቅርጫ ኳስ ኮከብ ኮቢ ብራያንትና ሴት ልጁ አስክሬንን የማንሳት ሂደት ተጀመረ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።